አቶ ከበደ የኢትዮጵያ ገበሬዎች ምን አይነት ፍራፍሬ እንደሚያበቅሉ ሊነግሩኝ ይችላሉ? አዎ፣ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። ከዚሁም በላይ በጫካ ውስጥ እንደ እንጆሬ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። በጣም ብዙ ዐይነት አይደለም። የሆነ ሆኖ ጐመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ልዩ ልዩ ዐይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የመጠጥና የብስኩት ኢንዱስትሪዎች አሉን። አቶ ከበደ፣ የኢትዮጵያ ገበሬዎች ምን አይነት ፍራፍሬ እንደሚያበቅሉ ሊነግሩኝ ይችላሉ? አዎ። እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። ከዚሁም በላይ በጫካ ውስጥ እንደ እንጆሬ፣ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። በጣም ብዙ አይነት አይደለም። የሆነው ሆኖ ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ልዩ ልዩ አይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የመጠጥና የብስኩት ኢንዱስትሪዎች አሉን። ባርኔጣው ቢያንስ ሀያ ብር ያወጣል። የጫማዬ መልክ ጥቁር ነው። መልኳ ቆንጆ ነው። ምግቡ ይጣፍጣል። መጣፈጥ